ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን ስለኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። አፍሪካን ኢንስቲትዩት ኦፍ ማትማቲካል ሳይንስ በኢትዮጵያ እንደሚመሰረት ተገለጸ፣ የአውቶቡስ አገልግሎት በሐዋሳ ከተማ፣ በኢትዮጵያና በኬንያ የተቅማጥ በሽታ መግባት፣ በደቡብ ኢትዮጵያ ድርቅ በሰሜን ደግሞ የጎርፍ መጥለቅለቅ ያደረሰው ጉዳት የሚሉትን ርዕሶች ነው ዛሬ የምንመለከተው። ኦል አፍሪካ ዳት ካም ላይ የወጣ ጽሑፍ ኢትዮጵያ አፍሪካን ኢንስቲትዩት ኦፍ ማትማቲካል ሳይንስ የተባለ ተቋም በመጪው ዓመት ለመመስረት ማቀዷን ገልጾ ከጋና ከሴኔጋልና ከደቡብ አፍሪካ ቀጥላ ምርጥ የሂሳብ ሳይንስ ማዕከል የመሆን ተስፋ አላት ይላል። ኤ አይ ኤም ኤስ በሚል አህጽሮተ ቃል የሚታወቀው አፍሪካን ኢንስቲትዩት ኦፍ ማትማቲካል ሳይንስ በካናዳ ያለው ዘ ፐሪሜትር ኢንስቲትዩት ፎር ቴዎሬቲካል ፊዚክስ የተባለው ተቋም ስራ አስኪያጅ ኔል ቱሮክ ባፈለቁት ሐሳብ መሠረት በደቡብ አፍሪቃ የተመሠረተው ከስምንት ዓመታት ገደማ በፊት ነበር። ይኸው ተቋም ጥሩ የሂሳብ ክህሎት ላላቸው ተማሪዎች ዘርፈ ሰፊ በሆነና እጅግ ከፍተኛ ደረጃ ባለው ትምህርትና ምርምር የሚያሰለጥን አፍሪቃ ተኮር የሆነ የድኅረ ሙርቃን ተማሪዎች ማሰልጠኛና የምርምር ማዕከል ነው። ሁለተኛው ማዕከል በሴኔጋል በመጪው መስከረም ወር ሶስተኛው ደግሞ በጋና በመጪው ዓመት መስከረም ወር ላይ እንደሚከፈቱ ወለ አፍሪካ ዳት ካም ላይ የወጣው ጽሑፍ ገልጿል። በኢትዮጵያ የሚመሰረተው አራተኛው አፍሪካን ኢንስቲቱት ኦፍ ማትማቲካል ሳይንስ የተባለው ተቋም ከአንድ ዓመት በኋላ መስከረም ላይ ሲከፈት ከመላ የአፍሪካ ሀገሮች 35 ተማሪዎችን የመቀበል እቅድ እንዳለው የኤአይኤምኤስ ኢትዮጵያ ምስረታ አንቀሳቃሽ ኮሚቴ ተጠባባቂ ሊቀመንበርና በአዲስ አበባ ዩኒቨርሲቲ የሂሳብ ፋክልቲ ዲን አቶ ሰሙ ምትኩ መግለጻቸውን ኦል አፍሪካ ዳት ካም ላይ የወጣው ዘገባ ጠቅሷል። በደቡብ አፍሪቃ ያለው የኤአይኤምኤስ ተቋም በስምንት ዓመታት ውስጥ ከ31 የአፍሪካ ሀገሮች የተወከሉ ከ300 በላይ የሚሆኑ የድኅረ ምሩቅ ተማሪዎችን አሰልጥኗል። ባለፉት ስድስት ዓመታት ውስጥ በአማካኝ በዓመት አራት ኢትዮጵያውያን በማዕከሉ የነጻ ትምህርት እድል ሲያገኙ ቆይተዋል። ኤአይኤምኤስ ኢትዮጵያ የሚሰጠው ስልጠና እርሻንና የአየር ለውጥን ከመሳሰሉት ለኢትዮጵያ ልማት ከሚያስፈልጉት ዘርፎች ጋር በሚዛመድ የሂሳብ ሞዴል ላይ እንደሚያተኩር የኤአይኤምኤስ ኢትዮጵያ ውጥን አንቀሳቃሽ ሰራ ጃክሰን ጠቁሟል። በኤአይኤምኤስ ተቋም ሰልጥ ነው በባህር ዳር ዩኒቨርሲቲ የሂሳብ ባለሙያ የሆኑት አምሳለ ወርቅ አየለ የአፍሪካን ኢንስቲትዩት ኦፍ ማትማቲካል ሳይንስ በኢትዮጵያ መከፈት የሚጠቅመው ለተማሪዎች ብቻ ሳይሆን የሳይንስ ፕሮፌሰሮችም ወደ ተቋሙ ከሚመጡት እውቅ የሳይንስ ጠበብት ትምህርት የማግኘት እድል ያገኛሉ ብለዋል ሲል በኦል አፍሪካ ዳትካም ላይ የወጣው ጽሑፍ ዘግቧል። አዲስ ፎርችን ጋዜጣ በዘገበው መሰረት ደግሞ ሐዋሳ ከተማ ለነዋሪዎቿ ማመላለሻ የአውቶቡሶች አገልግሎት ለማቅረብ አቅዳለች። በደቡብ ክልል አውቶቡሶች ለከተማ አገልግሎት ሲቀርቡ ለመጀመሪያ ጊዜ ሊሆን ነው። ሜታል ኤንድ ኢንጂነሪንግ ኮርፖሬሽን የተባለው ተቋም መለዋወጫ ዕቃዎችን ከቻይና አስገብቶ በመገጣጠም ስምንት የህዝብ ማመላለሻ አውቶቡሶችን ለከተማይቱ ለማቅረብ ከሐዋሳ ከተማ ጋር ስምነት ፈርሟል። አውቶቡሶችን የሚገጣጥመው ቢሾፍቱ ኦቶሞቲቭን ሎኮሞቲቭ ኢንዱስትሪ ነው። አውቶቡሶቹ ከ120 እስከ 150 ተሳፋሪዎችን የመያዝ ብቃት እንደሚኖራቸው የሐዋሳ ከተማ የመንገድና የመጓጓዣ ባለሥልጣን ኃላፊ አቶ ሳሙኤል አብቶ ጠቁሟል ሲል አዲስ ፎርችን ጋዜጣ ዘግቧል። ሁሉም የሐዋሳና የአካባቢዋ ነዋሪዎች በአውቶቡሶቹ ለመገልገል እንዲችሉ ሲባል ዋጋው መጠነኛ እንዲሆን እንደተደረገ ከስምንቱ አውቶቡሶች አራቱ ከሐዋሳ ከተማ ወደ ሻሽመኔ፣ ወንዶ ገነት፣ ዶሮ ባፋናና ሞሮች እንደሚመላለሱ፣ የተቀሩት አራት አውቶቡሶች ደግሞ በከተማይቱ ዋና ዋና መንገዶች ሕዝብን እንደሚያገለግሉ አቶ ሳሙኤል መግለጻቸውን ጋዜጣው ጠቅሷል። ናይሮቢ ስታር የተባለው የናይሮቢ ጋዜጣ በበኩሉ ዓለም አቀፍ የጤና ድርጅት በኬንያና በኢትዮጵያ በድርቅ ሳቢያ ተቅማጥ እንደተዛመተ የሚገልጽ ማስጠንቀቂያ አውጥተዋል። በሰሜን ኬንያና በኢትዮጵያ የታዩ ከባድ የተቅማጥ ህመሞች እጅግ የሚያሳስቡ ናቸው ማለቱን ገልጿል። በሌላ በኩል ደግሞ በኩፍኝና በውሃ ወለድ በሽታዎች የሚያዙ ሰዎች ቁጥር በሚያሳስብ ደረጃ እየጨመረ መሄዱን ዓለም አቀፍ የጤና ድርጅት ጠቅሶ ከባዱ ድርቅ የተላላፊ በሽታዎች መዛመት ሊያስከትል ይችላል ሲል ስጋት እንዳሰማ ናይሮቢ ስታር ጋዜጣ ጽፏል። ኢሪን የተባለው የተባበሩት መንግሥታት ድርጅት የዜናና ትንተና አገልግሎት በኦሮሚያ ክልል ስለታየው አስከፊ ድርቅ ሲጽፍ ጎልቻ ዲባ የተባሉ በኦሮሚያ ክልል በእርሻና በአርብቶ አደርነት የተሰማሩ አዛውንት ከዚህ ቀደም ድርቅ ሲፈራረቅብን ቆይቷል። የአሁኑን ያህል ከባድ ድርቅ ግን ገጥሞውን አያውቅም ማለታቸውን ጠቅሷል። ረጅም ዕድሜ ኖሬያለሁ። ሆኖም እንዲህ አይነቱን ጊዜ አያለሁ የሚል ግምት አልነበረኝም። አባቴ እንኳን ስለ እንዲህ አይነት ጊዜ አውርቶልኝ አያውቅም። በልጅነቴ ብዙ የዝናብ እጥረቶችን አይቻለሁ። ይህን ያክል ግን ሆኖ አያውቅም ሲሉ አዛውንቱ ጭንቀታቸውን እንደገለጹ አያይዘውም አምስት ልጆቼ እና እኔ ባለፈው ግንበት ወር 28 ከብቶች አልቀውብናል። ከብቶቻችን ሕይወታችንና ልጆቻችን ናቸው። ከአንድ ዓመት በላይ ለሆነ ጊዜ አንድ የዝናብ ጠብታ እንኳን አላየንም። ዝናብ ከተገኘ በጉልበቴ እየዳኩም ቢሆን እህል እዘራለሁ ሲሉ ጎልቻ ዲባ ስለ ችግራቸው እንደተናገሩ ኢሪን ጽፏል። የዝናብ እጥረት 4.5 ሚሊዮን የሚሆኑ ኢትዮጵያውያንን በረሃብ አፋፍ ላይ እንዲገኙ ባደረገበት በአሁኑ ወቅት በትግራይ ክልል በወረደው ከባድ ዝናብ ምክንያት ካለፈው ወር አንስቶ በትንሹ 25 ሰዎች በመብረቅ እንደተገደሉ ሱዳን ትሪቡን ጋዜጣ ዘግቧል። መብረቁ በወረደባቸው በተለይም በደቡብ ምዕራብ ትግራይ የተለያዩ ወረዳዎች አራት ሰዎች እንደቆሰሉና 34 የእርሻ እንስሳት እንደተገደሉ የትግራይ ክልል የፖሊስ ኮሚሽን ቃል አቀባይ አቶ ሚካኤል ካህሱ እንደተናገሩ በተምቤን ወረዳ በመብረቅ ይህን ያክል ብዛት ያላቸው ሰዎች ሲሞቱ ለመጀመሪያ ጊዜ እንደሆነ ሱዳን ትሪቡን ጋዜጣ ጽፏል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን።